ሰላም ለአእዳዊከ ጸወረ ለገብራ በምራቅ አፉከ ቅዱስ አይንተወር ይፍጠራ ትምህርተዋዝ ክርስቶስ ዘትትነገር እንጠርስፈራ ነገስታት በእንትያከ ይገድፎ ጌራ ወእጠቆሙ ይፈትሁ ሃራ